ሰገንታ አፋን አማራት ትይህ የአሜሪካ ድምጽ ራዲዮ ጣቢያ ነው

በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የማክሰኞ መስከረም አራት 2014 ዓ.ም ዝግጅታችን ጀመረ።

በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው።

በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባቸሌት ናቸው። በትግራይ ክልል የተፈጸመውን የሰብአዊ መብቶች ጥሰቶችን በተመለከተ የተካሄደው የጋራ ምርመራ መጠናቀቅን ተከትሎ በምክር ቤቱ ከሰጡት አስተያየት የተቀነጨበ ነው። በጋራ ምርመራው ላይ የተሳተፈው የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ የሰጡት አስተያየት የተካተተበት ዘገባ በምሽቱ አበይ ርዕስ

እናስደምጣችኋለን። በዳባት ወረዳ ጭናተ ክለ ሃይማኖት ቀበሌ ውስጥ የሚገኙ ተፈናቃዮች ከዓለም አቀፍ የእርዳታ ተቋማት አስቸኳይ የምግብ እርዳታ ድጋፍ እንዲደረግላቸው ተፈናቃዮችና የአካባቢው ባለስልጣናት

ጠየቁ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ ክብራን አድማጮቻችን፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዋሽንግተን ዲሲ ከሚገኘው የዝግጅት ክፍላችን ባልደረቦችና በተለያዩ ቦታ ሆነው ዘገባ ካደረሱን ዘጋቢዎቻችን ጋር ሆነን እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ

ዶትኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ።

የዓለም ጤና ድርጅት በዱባይ ካለው የክምችት ጣቢያ 85 ሜትሪክ ቶን የሚሆን የሕይወት አድን የመድኃኒት አቅርቦት ወደ ኢትዮጵያ መላኩን የተባበሩት መንግስታት ቃል አቀባይ ስቴቨን ዱጃሪክ ትላንት በሰጡት ዕለታዊ መግለጫ አስታወቁ። ቃል አቀባዩ በድርጅታችን አባላት በአንድ ጊዜ በአየር ከተጓጓዙት ከእስከዛሬዎቹ ትልቁ የሰብአዊ እርዳታ አቅርቦቶች አንደኛው ነው ብለዋል።

መድኃኒቶቹ የከባድ ጊዜ የህክምና መርጃዎች፣ አስቸኳይ ሁኔታ ቀዶ ጥገና መሳሪያዎች፣ የፍጆታ ዕቃዎች፣ የመገልገያ መሳሪያዎችና ኮሌራን ለመከላከል የሚረዱ እርዳታዎች እንደሚገኙበትም ቃል አቀባዩ ተናግረዋል። ለዚሁ አገልግሎት ብቻ የተመደበው አውሮፕላን በተባበሩት ኤምሬት የተሰጠ መሆኑን ጠቅሰው እስከ 150 ሺህ የሚደርሱ ሰዎችን አስቸኳይ ፍላጎት ሊያሟላ የሚችል እርዳታ ባለፈው ከጥቂት ቀናት በፊት አዲስ አበባ ማረፉን ገልጸዋል።

ናይጄሪያ በታሪኳ ከገጠሟት እጅግ የከፋ አንዱ ነው በተባለው የኮሌራ ወረርሽኝ እየተመታች መሆኗ ተገለጸ። እንዲሁም በኮቪድ-19 በብርቱ እየተንገላታች መሆኗ በሚነገረው የምዕራብ አፍሪካዊቷ አገር በአሁኑ ኮሌራ 2300 ሰዎች ሞተውባታል። በቪኦኤ የዜና ማዕከል የተጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች።

ናይጄሪያ ካሏት 36 ክልላዊ መንግስታት ወይም ስቴቶች በ25ስቱ እና በዋና ከተማይቱ አቡጃ በተስፋፋው ኮሌራ 7ሺ ሰው መታመሙን የሀገሪቱ የበሽታ መቆጣጠሪያ ማዕከል አስታውቋል። የታመመ ወንድሟ ባለፈው ሳምንት የወጣላት ኢሴ ኡሞኮሮ ሀገሪቱ ውስጥ ያለው ሁኔታ በጣም የከፋ እንደሆነ ትናገራለች።

መንግስት ቢያንስ ንጹህ ውሃ ሊያቀርብልን ይገባል። ሰው ደግሞ ራሱን ቢጠብቅ መልካም ነው። በጣም መጥፎ በሽታ ነው።

የሚሰማ ሁሉ በጣም መጥፎ ነው። በዚህ የአውሮፓ አመት ውስጥ ቢያንስ ሁለት ሺ ሶስት መቶ ሀያ ሶስት ሰው መሞቱን የሚናገሩት የጤና ባለስልጣናት ኮሌራ ከተስፋፋባቸው ማህበረሰቦች የሚበዛው ክፍል የሚገኘው ለመድረስ አስቸጋሪ በሆኑ አካባቢዎች በመሆኑ የሞቱ ቁጥር ከሚባለው ሊበልጥ እንደሚችል ስጋታቸውን እየተናገሩ ነው። በወረርሽኙ ይበልጥ እየተጠቁ ያሉት እድሜያቸው ከአምስት እስከ አስራ አራት ያሉ ህጻናት መሆናቸውም ተገልጿል። በኮሮና ቫይረስ ዴልታ

ዝርያ የተጎዳችውና በኮቪድ አስራ ዘጠኝ ሶስተኛ ማዕበል ውስጥ እንደሆነች በምትነገረው ናይጄሪያ አንድ ክትባት የወሰደ ሰው ከአንድ ከመቶ እንደማይበልጥ ይሰማል።

የተባበሩት መንግስታት በቅርቡ በጊኒ የተካሄደውን መፈንቅለ መንግስት ተከትሎ የሲቪል አስተዳደር ተመልሶ እስኪመሰረት ድረስ አሳማኝ የሆነ የሽግግር ጊዜ ማስፈለጉ የሚጠበቅ ነው ብለዋል። ይሁን እንጂ ሽግግሩ ምን ያህል ጊዜ መፍጀት እንደሚገባው መወሰን ያለባቸው የጊኒ ዜጎች መሆናቸውን በተባበሩት መንግስታት ድርጅት የምዕራብ አፍሪካ ና የሳህል ተወካይ መሐመድ ሳሌህ አናዲፍ ዛሬ በሰጡት መግለጫ ተናግረዋል።

በዩናይትድ ስቴትስ የካሊፎርኒያ ግዛት አገረ ገዥን ከስልጣን ለማንሳት እየተደረገ ባለው ምርጫ ፕሬዚደንት ጆ ባይደን መራጮች ዲሞክራቱን መሪ ጋቪን ኒውሰምን እንዲደግፉ ጥሪ ማቅረባቸው ፓርቲው የኮሮና ቫይረስን ለመዋጋት የተከተለውን ጥያቄ ውስጥ እንዲገባ ያደርገዋል። ስመኝሽ የቆየ ዝርዝሩን ታቀርበዋለች። በካሊፎርኒያ ሎንግ ቢች ከተማ በተደረገ የህዝብ ስብሰባ ላይ የተገኙት የዲሞክራቱ ፕሬዚዳንት ጆ ባይደን

አይኖች ሁሉ ካሊፎርኒያ ላይ ናቸው። ምክንያቱም የምትወስኑት ውሳኔ ተጽዕኖ በካሊፎርኒያ ብቻ ላይ ሳይሆን በመላ ሀገሪቱ ላይ የሚያስተጋባ ይሆናል። እውነት ለመናገር ደግሞ ተጽዕኖ በዓለም ላይ ጭምር ነው ሲሉ ተናግረዋል። የባይደን በአካል መገኘት በዩናይትድ ስቴትስ በህዝብ ቀዳሚ በሆነውና በርካታ ተራማጅ ፖሊሲዎች በሚወጡበት ግዛት የአስተዳደሩን ቦታ መጠበቅ ለዲሞክራቶች ምን ያክል አስፈላጊ እንደሆነ ያመለክታል።

ባይደን ንግግር ካደረጉበት በስተደቡብ ራቅ ብሎ ሪፐብሊካኑ ተፎካካሪ የራዲዮ ፕሮግራም አዘጋጅ ላሪ ኤልደር ደጋፊዎቹ ሪፐብሊካን ነዋሪዎች በሚቀጥሉት 24 ሰዓታት ውስጥ ወደ ምርጫ ጣቢያዎች በመሄድ ድምፅ እንዲሰጡ እንዲያደርጉ ያሳሰቡ ሲሆን አገረ ገዡ ከስልጣን እንዲነሱ ይፈልጋሉ ወይ በሚለው ጥያቄ ላይም

አዎ የሚል ምላሽ እንዲያስቀምጡም ተማጽነዋል። ኒውሰም በዩናይትድ ስቴትስ ታሪክ ከስልጣን የማንሳት ምርጫ የተደረገባቸው አራተኛው አስተዳዳሪ ሲሆኑ በካሊፎርኒያ ደግሞ ሁለተኛው ናቸው። የዛሬው ምርጫ ሲያበቃም መራጮች የኮቪድ-19ን ለመከላከል ጥብቅ እርምጃ በወሰዱ ዲሞክራት አስተዳዳሪዎች ላይ ህብረተሰቡ ያለውን ስሜት የሚያሳይ ይሆናል ተብሏል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስ በተባበሩት መንግስታት የእርዳታ ሰጪ ድርጅቶችና መንግስታዊ ባልሆኑ ሌሎች ዓለም አቀፍ በጎ አድራጊ ድርጅቶች አማካይነት ለአፍጋኒስታን ሕዝብ የምትሰጠውን ሰብአዊ እርዳታ ትቀጥልበታለች አሉ።

ብሊንከን ይህን የተናገሩት የዩናይትድ ስቴትስ አስተዳደር ለአፍጋኒስታን 65 ሚሊዮን ዶላር የሰብአዊ እርዳታ ለመስጠት ቃል በገባችበት ማግስት ነው። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው አፍጋኒስታንን ለቃ የወጣችበትን መንገድ አስመልክቶ በትላንትናው ዕለት ለመጀመሪያ ጊዜ ከዩናይትድ ስቴትስ ምክር ቤት ፊት ቀርበው ተከላክለዋል። ሪፐብሊካንና ዲሞክራት የምክር ቤት አባላትም በዩናይትድ ስቴትስ ታሪክ ረዥሙ መሆኑ የሚነገርለት ጦርነት ያበቃበትን መንገድ፣ በአወጣጡም ሂደት የታየውን ምስቅልቅል ሁኔታና የአስተዳደሩን አ

ተች ተችተዋል። ዝርዝሩ በምሽቱ የዜና ትንታኔ ይቀርባል። በጀርመን በዚህ ወር መጨረሻ ከሚደረገው ምርጫ በኋላ ከስልጣን ይወርዳሉ የተባሉት የቻንስለር አንጀላ መርኬል ፍጻሜ ለጀርመን ብቻ ሳይሆን በአውሮፓ ሕብረትም ላይ የሚያሳድረው ተጽዕኖ መኖሩን ተቺዎች አመለከቱ። የአሜሪካ ድምፅ ያነጋገራቸው ተቺዎች እንደ ኤሮፓ አቆጣጠር ከ2005 ጀምሮ ስልጣን ላይ የነበሩት የ67 ዓመቷ መርኬል ትተውት የሚሄዱት ታሪካቸው የተደባለቀ ስሜት የሚፈጥር ነው ብለዋል።

በግሪክ ተከስቶ በነበረው የፋይናንስ ቀውስ ቻንሰለሯን ሲሞግቱ የነበሩት የቀድሞ የግሪክ ፋይናንስ ሚኒስትር ኢቫን ቫራፋኪስ ሜርኬል የአውሮፓ ህብረትን የገንዘብ ልውውጥ አድነዋል በሚል አድንቀዋቸዋል። ቀውስን የመቋቋም አመራር የሁልጊዜው ጥንካሬያቸው ነው ያሉት በአውሮፓ የካርኔጊ ተቋም አባል ጁዲ ደምዚ ናቸው።

ደምዚ እንደ ኤሮፓ አቆጣጠር የ2009ን ዓለም አቀፍ የፋይናንስ ቀውስ አውሮፓን ባጥለቀለቀው የስደተኞች ቀውስ ወቅትና አሁንም በኮቪድ-19 ወረርሽኝ የሰጡትን አመራር አድንቀዋል። ይሁን እንጂ በውጭ ጉዳይ ፖሊሲያቸው በተለይ በቻይና በሩሲያና በአንዳንድ የአውሮፓ ህብረት አባላት ዘንድ የነበራቸው አንድ ወጥ ያልሆነው አቋማቸው የነገ ታሪካቸው ላይ ጥላውን ሊያሳርፍ እንደሚችል ገልጸዋል።

አንጀላ መርከል በጀርመን ብቸኛዋ የሴት መሪ ሲሆኑ በስልጣን ላይ ለረዥም ጊዜ በመቆየት በጀርመን ታሪክ ሶስተኛዋ ቻንስለር ናቸው። በመጨረሻም ወደ ዓለም አቀፍ የኮቪድ-19 ዘገባዎች እናልፋለን። አንድ ዓለም አቀፍ የክትባት ባለሙያዎች ቡድን ትናንት ሰኞው ባወጣው ጥናታዊ ጽሑፍ የኮቪድ-19ን ማጠናከሪያ ክትባትን ለጠቅላላ ሕዝብ መሰጠቱን ተቃውሟል።

ዘላስንት በተባለው የሕክምና መጽሔት ላይ የታተመው የሕክምና ባለሙያዎች ጽሑፍ ይበልጥ ተላላፊ የሆነው የደልታ ቫይረስ ዝርያ ከመኖሩ በቀር አሁን በመላው ዓለም እየተሰጠ ያለው የኮቪድ-19 ክትባት በተለይ ሆስፒታል ገብተው በሚታከሙ ሕሙማን ላይ ጠንካራ የመከላከል ስራ እየሰራ ነው ብለዋል።

ባለሙያዎቹ በጽሁፋቸው አሁን ያሉት ክትባቶች የተለየ ዝርያ ያላቸውን ቫይረሶች እንዲቋቋሙ ማጠናከር እንጂ ሌላ አዲስ ክትባት መፍጠር ተመራጭ አይደለም ብለዋል። የአዲሱ ማጠናከሪያ ክትባት የመስጠት ሐሳብ እየተስፋፋ የመጣው የፋይዘር ክትባት ውጤታማነት በተለይ ጠና ያለ እድሜ ባላቸው ላይ የመከላከል አቅሙ እየቀነሰ መምጣቱን የሚገልጽ ከእስራኤል የወጣ አንድ ጥናት ይፋ ከተደረገ በኋላ ነው።

አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።

ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መስከረም አራት 2014 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ቪኦኤ አምሃሪክ ቪኦኤ ኒውስ ዶት

እንዲሁም በአት ቪኦ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን አብይ ርዕስ እናስደምጣችሁ።

በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባችሌት በትግራይና በአዋሳኝ ክልሎች መካከል እየተባባሰ የሚሄደው ውጥረት እጅግ እንደሚያሳስባቸው ገለጹ። ዓለም አቀፉ ማህበረሰብ ዘላቂ መፍትሄዎችን ለማምጣት ብርቱ እገዛ እንዲያደርግም ጠየቁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ዓለም አቀፉ ማህበረሰብ ለዚህ ግጭት ዘላቂ መፍትሄ በመስጠት

ሊረዳ ከፈለገ የፖለቲካ ቀውሱን መሰረትና አውዱን ሙሉ በሙሉ መገንዘብ ይኖርበታል ብለዋል። መለስካቸው አመሃ ዝርዝሩን ያስደምጠናል። ለአርባ ስምንተኛው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት በትግራይ ክልል የተካሄደውን የሰብአዊ መብቶች ጥሰት የጋራ ምርመራ የደረሰበትን ደረጃ ለማሳወቅ

ከፍተኛ ኮሚሽነሯ ሚቸል ባችሌት ባደረጉት ንግግር በትግራይ ክልል የተቀሰቀሰው ጦርነት ወደ አጎራባች አካባቢዎች መዛመቱን ገልጸዋል። በእሳቸው አባባል ይህ ግጭት ከዚህም አልፎ በመላው የአፍሪካ ቀንድ ሊስፋፋ ይችላል። የዚህን ግጭት መስፋፋት ለማስቆም ዓለም አቀፉ ማህበረሰብ ማድረግ አለበት ያሉትንም ገልጸዋል።

በትግራይና በሚያዋስኑት የአፋርና የአማራ ክልሎች መካከል በየጊዜው እየተባባሰ የሚገኘው ውጥረት በጥብቅ እንዳሳሰበኝ ነው። ዓለም አቀፉ ማህበረሰብ ዘላቂ የእርቅና የሽግግር ፍትህ ሂደቶችን በሰብአዊ መብቶች መርሆች መሰረት እንዲከናወኑ መርዳት አለበት።

የፍትህ ስርዓቱንና የሲቪክ ማህበራት ድርጅቶችን እንዲሁም የኢትዮጵያ ሰብአዊ መብቶች ኮሚሽንም ወደፊት የሰብአዊ መብቶችን አያያዝ ለመከታተል ያላቸውን ብቃት ማጠናከር ይኖርበታል። ያለም አቀፉ ማህበረሰብ ግጭቱ እንዲቆም ጥሪ ማቅረቡን መቀጠል አለበት። ሁሉን አቀፍ ፖለቲካዊ ውይይት እንዲካሄድ መግፋትም ይኖርበታል።

ሁሉም ወገኖች የሰብአዊ መብቶች መጣሳቸውንና ዓለም አቀፍ ሰብአዊ ህግጋትን መተላለፋቸውን እንዲያቆሙ ጥሪያቸውን መቀጠል አለባቸው በዚህ በተለያዩ ዘዴዎች በጄኔቭ በተካሄደው ጉባኤ የተካፈሉትና የጣምራ ምርመራውን የመራው ቡድን አንዱ አካል የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀረ በበኩላቸው የዚህን ግጭት መስፋፋት ብቻ ሳይሆን መስፋፋቱን ማን እንደመራው እና ምን ችግር እንዳስከተለ ለጉባኤው አስረድተዋል

በትግራይ ክልል ተፈጽመዋል የተባሉት ወንጀሎች እንዳሉ ሆነው መንግሥት የተናጠል ተኩስ አቁም ካወጀ በኋላ ህወሀት በአፋርና በአማራ ክልሎች ዘልቆ በመግባት ጦርነቱ እንደተስፋፋ ለትግራይ ክልል የሚደርሰውም የእርዳታ አቅርቦት እክል እንደገጠመው ገልጸው፣ ከዚህ በኋላ ግጭቱ በትግራይ ክልል የሚካሄድ ነው ብሎ መግለጹ ትክክለኛ አይደለም ብለዋል። ኮሚሽነሩ ባቀረቡት አጭር ዘገባና ማጠቃለያ ላይ ይህን ብለዋል።

የኢትዮጵያውያንን ስቃይና መከራ ለማቆም የሚችለው የኢትዮጵያ ህዝብ ብቻ መሆኑን የምክር ቤቱ አባላትና ዓለም አቀፉ ማኅበረሰብ ዛሬም በትክክል ሊረዱ ይገባል። ይህ መርህ የሀገር ሉዓላዊነትን የሚበይንና የማንንም ሰው የመኖር ግብም የሚወስን ነው። በዚህ የጦርነት ወቅት እንደ ሕዝብና እንደ ሀገር ላለፍንበት ስቃይና መከራ

ምንም አይነት የፖለቲካ ግብና መርህ አሳማኝ ሰበብ ሊሆኑ አይችሉም። አሁን ያሉት ሀገር አቀፍ የሕግና የተቋማት ማዕቀፎች ጉድለት ቢኖርባቸውም በየትኛውም መመዘኛ ቢታዩ ተገቢነት ያላቸው ከሰብዓዊ ቀውሶችና ከዚህ ጦርነት በአነስተኛ ጉዳት ለመውጣት የሚያስችሉ ዘላቂ መፍትሄዎችን እንደሚያስገኙ ለመረዳት ልባዊ ቀናነትን ይጠይቃል። ስለሆነም

በዚህ ግጭት ውስጥ ያሉ ወገኖች ሁሉና ዓለም አቀፉ ማኅበረሰብ ይህንን ቀናነት እንድትላበሱ እናሳስባለን። በዚህ ጉባኤ የተሳተፉትና በምክር ቤቱ ንግግር እንዲያደርጉ መድረክ የተሰጣቸው የኢትዮጵያው ጠቅላይ አቃቢ ሕግ ዶክተር ጌዲዮን ጢሞቴዎስ ናቸው። ጠቅላይ አቃቢ ሕጉ የምርመራውን ውጤት በዝርዝር ለማወቅ ጥቂት ወራትን መጠበቅ ቢያስፈልግም በተባበሩት መንግሥታት የሰብአዊ መብቶች ኮሚሽንና የኢትዮጵያ የሰብአዊ መብቶች ኮሚሽን ጣምራ የምርመራ ሥራ ጥረትን ዕውቅና ሰጥተዋል።

እንደ አንድ ባለድርሻ መንግስትም የምርመራው ሙሉ ዘገባ ይፋ ከመሆኑ በፊት ሐቆችን ለማጣራት ይረዳ ዘንድ በቅድሚያ ለመንግሥታቸው እንዲደርሰው የሚጠብቁ እንደሆነም ገልጸዋል። የሰብአዊ መብቶችን አያያዝ ለማሻሻል መንግሥት ዝግጁ እንደሆነ የገለጹት ጠቅላይ አቃቢ ሕግ ጌዲዮን ከዚህ አኳያ ከዓለም አቀፍ አካላት መንግሥት የሚጠብቀውንም ግልጽ አድርገዋል። ኢን ሪሌሽን ቱ ዲስ ዊ ኮል አፖን ኢንተርናሽናል ኮሚኒቲ ን ሂማን ራይትስ ካውንስል

ኢትዮጵያ ውስጥ ለሰብአዊ መብቶች መሻሻል አግባብ ካላቸው ሁሉም ባለድርሻዎች ጋር ገንቢ በሆነ መልክ መስራት እንቀጥላለን። ከዚህ አኳያ የሽብር ዘዴዎችን መጠቀምን፣ ልጆችን ለውትድርና መመልመልንና ሰላማዊ ሰዎችን በወል መግደልን እንዲሁም ሕወሓት በአፋርና በአማራ ክልሎች ውስጥ የፈጸማቸውን የተደራጀ ዝርፊያና እጅግ የከፋ የማውደም ተግባር ዓለም አቀፉ ኅብረተሰብና

የተባበሩት መንግስታት የሰብዓዊ መብቶች ተቋማት እንዲያወግዙት ጥሪ እናቀርባለን። አሁን በዚህ አሳዛኝ ሁኔታ ውስጥ ሕወሓት ወንጀለኛ እንጂ ሰለባ አለመሆኑን ዓለም ሁሉ እውነታውን ማወቅ ያለበት ጊዜ ነው። በጉባኤው ላይ ለመናገር መድረክ የተሰጣቸው የተለያዩ አገሮች አቋሞቻቸውንም ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

ች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በዳባት ወረዳ ጭና ተክለ ሃይማኖት ቀበሌ ውስጥ የሚገኙ ተፈናቃዮች ከአለም አቀፍ የእርዳታ ተቋማት አስቸኳይ የምግብ እርዳታ ድጋፍ እንዲደረግላቸው ተፈናቃዮቹና የአካባቢው ባለስልጣናት ጠየቁ። አስቴር ምስጋናው ዝርዝር አላት።

የስድስት ልጆች እናት የሆኑት ወይዘሮ ውዴ መንገሻ በጭና ተክለ ሃይማኖት ቀበሌ ነዋሪ ናቸው። የህወሓት ታጣቂዎች በቀበሌዋ አድርሰውታል ካሉት ጭፍጨፋ በአጋጣሚ ከሞት እንደተረፉ ይናገራሉ። በአሁኑ ሰዓት ከጭና ቀበሌ ወጣ ብሎ በሚገኝ ጫካ ውስጥ እንደሚኖሩ የሚናገሩት ወይዘሮ ውዴ በምግብ እጥረት ችግር ላይ እንዳሉ ገልጸዋል። ቁታችን ብለን እንደወጣን የተመሰለ ነገር ካለ መንግስት ያው የሚችለውን

የተሻለውም ቢሰጠን በሰሜን ጎንደር ዞን ዳባት ወረዳ በምትገኝ ጭና ተክለ ሃይማኖት በተባለች ገጠር ቀበሌ ውስጥ በህወት ታጣቂዎች ከሁለት መቶ በላይ ንጹሐን ዜጎች መገደላቸውን የአካባቢውን ባለስልጣናት፣ ተጎጆዎችንና የአይንማኝ መሆናቸውን የገለጹ ነዋሪዎችን ጠቅሰን መዘገባችን ይታወሳል። የህወት ታጣቂዎች በቀበሌዋ በቆዩባቸው አምስት ቀናት ውስጥ ንጹሐን ሰዎችን ቤት ለቤት እየዞሩ ገድለዋል ሲሉ የአይንማኝ መሆናቸውን የገለጹ ነዋሪዎች መናገራቸው አይዘነጋም። በሌላ

በኩል የህወሀት ቃል አቀባይ ተመሳሳይ ዜና ላጠናቀረው ሮይተርስ የዜና ወኪል ዘገባ ምላሽ በሰጡበት የትዊተር መልእክታቸው ደግሞ ተዋጊዎቻችን ሲቪሎችን ገለዋል የሚለውን ውንጀላ አጥብቀን እናስተባብላለን። ተፈጸሙ የተባሉ ወንጀሎችን በነፃ አካል እንዲመረመሩ እንደገና እንጠይቃለን ሲሉም ውንጀላውን እንደማይቀበሉ ገልጸው ማስተባበላቸው ይታወሳል። ሆኖም መንግስት በአሸባሪነት የፈረጀው የህወሀት ታጣቂዎች ንብረታቸውን ሲዘርፉና የአካባቢውን ነዋሪ ሲገድሉ ተመልክተው ጫካ እንደገቡ

የሚናገሩት አቶ ደስታው አቸነፍ አሁን ከነ ልጆቻቸው የሚበሉት ማጣታቸውን ይገልጻሉ። ሚበላ የለ፣ ልብስ የለ፣ ምን የለ። እነሱ ቀዳደው ለዘው ብንሄዱ ምን ዝም ብለን ባዶ መስክ ላይ ጫካ ላይ እንወድቀን ያለ

ብርዱ ራሱም ተዋጋነ፣ ራብም ገደለን። እንግዲህ መንግስትና እግዚአብሔር አንድ ነው ይባላል። የውጭ ዓለም አቀፍ መንግስት ደርሱ። ለእለት እንደ ግታ ተርፉልን። ሰባት ስምንት ራሳችን ነው ዝም ብለን ጫካ ወድቀ ነው ያለን። ስንት ቀን ሆናችሁ? ራ አስራ አንድ ና አስራ ሁለት ቀን እየሆነ ነው። በሰሜን ጎንደር ዞን ዳባት ወቅል ንዑስ ወረዳ አስተዳዳሪ አቶ ካሳ መሸሻ በጭና ቀበሌ ከፍተኛ የሆነ ሰብአዊ ቀውስ እየደረሰ መሆኑን ጠቅሰው የተፈናቀለውን ሰው ወደ ቀየው ለመመለስ አስቸጋሪ ሁኔታ ገጥሟል ብለዋል። ጁንዳው

እየገደለ ንጹሃኖችን እየገደለ ከማለፉ አልፎ የአርሶ አደሮች እርሻ ላይ አስከሬን በአስከሬን ስለሆነ ቤታቸው ላይ የሞተው ወራሪው ከአርሶ አደሮች ቤት ነው የቀበሩባቸው። ራሱ ልንቀበል በጣም አድካሚ ሆኖ ዞኑ ወረዳውም ደከመ፣ ተለቅሞ መነሳት አልቻለም። አርሶ አደሩ ምንም የሚበላውም የሚጠጣው የሌለውን ጠቀላሉ ወቅን ከተማ ነው በየበረንዳው እያደረ ያለን

አሁን እሱን ለማቋቋም ራሱ ምንም አልቻለም። አረማቸውም አልታረመም። ቀጣይም እኔ በምን እንደሚወጡ አላወቁ። የቆመውን ሰው አብሮ ካረደው በላይ የቆመውን ሰው አርዶት ነው የወጣ። የቆመውን ሰው መቼም ታትለ አንድ ቁርት በልተን እንኳን መቻ ያስፈልጋል።

እሱ ብቻ አይደለም ከብቶቻቸውም ታርደዋል። የከብቱ ስጋም እራሱ ለመብላት እንዳዘጋጀ ሆኖ ተመጥቶ ይወጣል። ሽታው በዛ አገር አያንቀሳቅፍሽም መፈጠርም መኖርም ያስጠላል። ለሰብአዊነት ቅድሚያ እንሰጣለን የሚሉ የእርዳታ ተቋማት በጦርነቱ ችግር ውስጥ የሚገኘውን ህዝብ ሊደርሱለት ይገባል ሲሉም ጥሪ አቅርበዋል። አቶ ካሳ መሸሻ ዓለም አቀፍ ረጅ ድርጅቶች ቢቻል በአካል መጥተው ቢያዩዋቸው የሌሉና የተፈጸመውን ግፍ አይተው፣ ካልተቻለ ደግሞ

ጎች ናቸው። መሰረት ድጋፍ ቢያደርጉላቸው የበለጠና የበለጠ አቁሟቸው ከሌላ ከምንረዳው ከቤታቸው ወጥተው ቤት መልቀቅ ከባድ ነው፣ ቤትን ያህል እኒህም ብንደግፋቸው ወደ ሀገር እኛም ባለንበት በምንችለው ያህል ህግንም ስርአቱንም እያስከበር ያግዟቸውና ያው የዜግነት ድርሻቸውን ቢወጡልን እላለሁ።

በጉዳዩ ዙሪያ ከአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ኮሚሽን የስራ ኃላፊዎችን ለማግኘት በእጅ ስልካቸው ላይ በተደጋጋሚ ብንሞክርም ባለስልጣናቱን ማግኘት አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር

ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት እየተላለፈላችሁ የሚገኘውን የማክሰኞ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባችን እናልፋለን። የሶማሌ ክልል ከአጎራባች የአፋር ክልል ጋር ያለበትን ግጭትና የድንበር ውዝግብ በሰላማዊ መንገድ ለመፍታት እየሰራ መሆኑን

አስታወቀ ። በአወዛጋቢ ቀበሌዎች ምክንያት በተፈጠሩ ግጭቶች ተፈናቅለው ወደ ሶማሌ ክልል ለገቡ ከ32000 በላይ የሶማሌ ብሔር ተወላጆች ክልሉ አስፈላጊውን ድጋፍ እያደረገ እንደሆነ እና በቅርቡ ወደ ቀያቸው ስለሚመለሱበት ሁኔታም ንግግር መጀመሩን ክልሉ አስታውቋል። በሌላ በኩል የምርጫ ዝግጅቱ ሂደት በጥሩ ሁኔታ እየተከናወነ መሆኑን የክልሉ መንግሥት ገልጿል። አዲስ ቸኮል ዝርዝሩን ያስደምጠናል።

በሶማሌ ክልል የምዕራብ ሲቲ ዞን ከአፋር ክልል ጋር ያለውን ግጭት በሰላማዊ መንገድ ለመፍታት ጥረት እያደረገ መሆኑን የሶማሌ ክልል አስታወቀ። የክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መሐመድ ሻሌ ለአሜሪካ ድምፅ እንዳስታወቁት ላለፉት ሶስት ዓመታት ለተደጋጋሚ ግጭት መንስኤ የሆኑት አወዛጋቢ ቀበሌዎችን በተመለከተ ሰላማዊ መፍትሄ በሚገኝበት መንገድ ላይ ምክክር ተጀምረዋል። በአፋርና በሶማሌ ክልል አዋሳኝ ቀበሌዎች ላይ በተለይ ቀደመይቱ ዕንድፉና ገርበሳ ዕንድፉና አበይቱ ባሉ አካባቢዎች ግጭቶች ደርሶ ይታወሳል።

ከሁለት ሰዓት ፊት ያው እንደውይቶ ተጀምሯል። ዋናው ግን ያው አሁን ባለው ወቅታዊ ሁኔታ የተሰማ ነው። ውይት ቶክሲን እንድቆምና ከአሁን በኋላ ግጭት እንድቆም፣ የዜጎች ደህንነት እንድጠብቅና አጠቃላይ ያሉትን ነገር በውይት እንድፈታ የሚል አቅጣጫ ተቀምጦ ውይት እያደረግን እንገኛለን።

ከባለፈው ሳምንት ጀምሮ ምንም ግጭት አልተፈጠለም። አሁን ሰላም ነው ያለው። አስቀድሞ በተፈጠሩ ግጭቶች የተፈናቀሉ ከሰላሳ ሁለት ሺህ በላይ ዜጎች የሶማሌ ክልል በተናጠል ድጋፍ እያደረገላቸው መሆኑን የገለጹት አቶ መሀመድ ሻሌ ተፈናቃዮቹን ወደ ነበሩበት ለመመለስም ከአፋር ክልል ና ከፌዴራል መንግስቱ ጋር በመነጋገር ጥረት እየተደረገ ነው ብለዋል። የሶማሌ ማህበረሰብ የተፈናቀሉ ወደ አራት ሺ ዘጠኝ መቶ ሀያ ሶስት አባወራ ናቸው። አጠቃላይ ወደ ሰላሳ ሁለት አራት መቶ ዘጠና ሶስት ገለ ናቸው። በቁጥር ደረጃ በአባወራ አራት ሺ ዘጠኝ መቶ ሀያ ሶስት ናቸው

እስካሁን ድረስ በሱማሌ ክልል ድጋፍ የተደረገባቸው ይገኛሉ። በቀጣይ በዚህ ውይክ ውይይቶችም በኋላ ያለው ሁኔታ ወደ ቀያቸው እንደሚመለሱ ተስፋ እናደርጋለን። በተናገረ ምሰት ከሆነ በዚች ወር ውስጥ በመስከረም ሀያ አካባቢ ወደ ቀያቸው እንደሚመለሱ እና አስፈላጊው ዝግጅት እንደምደረግ ና መከታቸው ፌዴራልም ሁለቱም ክልሎችም እና አጠቃላዊ የሚመለከታቸው ባለድርሻ አካላት ተሳትፎ እንድኖራቸው እና ወደ ቀያቸው እንደሚመለሱ

የምንለጥ ስራ እየተሰራ ይገኛል። የሶማሌና ፋር ክልሎች በወንዱፎ ገዳማይቱ ወይም ገርቤሴ ና አደይቱ ቀበሌዎች ላይ ይገባኛል ጥያቄዎች የተነሳ ባለፉት ሶስት ዓመታት ተደጋጋሚ ግጭቶችን ያስተናገዱ ሲሆን በቅርቡ በአደይቱና ገዳማዊቱ ወይም ገርቤሴ የተካሄዱ ግጭቶች ለበርካቶች መፈናቀል መንስኤ ሆነዋል።

በሌላ በኩል የፊታችን መስከረም ሀያ የሚካሄደው ምርጫ በተመለከተም በሶማሌ ክልል አስቀድሞ ቅሬታ ከቀረቡባቸው የምርጫ ክልሎች መካከል አብዛኞቹ ችግር እንዳልነበረባቸው በምርመራ ተረጋግጧል የሚሉት አቶ መሀመድ ሻሌ አሁን እየተካሄደ ያለው የመራጮች ምዝገባም ሆነ የፖለቲካ ፓርቲዎች ቅስቀሳ በሰላም እየተከናወነ ነው ብለዋል። በገባው ቅሬታ ሙሉ ተፈጽሟል ማለት አይደለም። ምክንያቱም ምርጫ ቦርድ በገለልተኛ ተቋም ነው ባለው ጊዜ ማጠራጠር ሲልም ጊዜ ያስፈልገኛል ብሎ አስራ አንድ ኮሚቴ አቋቁመው የማጣራት ስራ ሰርተዋል።

በመጣራ ስራ ሂደት የወጣው ሪፖርት ግን የተወሰነ እጅጋ ምርጫ ክልና ቀብዳሪ ምርጫ ክል ውጭ ሌላው የተወሰነ ሁለት ቀበሌ ነው ድጋሚ ምዝገባ የተደረገው እንጂ ሌሎቹ የተባሉ ተምሮችን እንደልም የሚያሳይ ሪፖርት ነው የወጣ።

የተወሰነ ውሳኔም እንደዛ ነው። አቶ መሐመድ በክልሉ የሚወዳደሩ የፖለቲካ ፓርቲዎችን በተመለከተ የጋራ ጉዳዮችን በጋራ እያዩ እየፈቱ መሆናቸውን ገልጸው እስካሁን ይሄ ነው ተብሎ የሚጠቀስ ችግር አለመኖሩን ተናግረዋል። በሶማሌ ክልል የመራጮች ምዝገባ ላይ ከተፎካካሪ ፓርቲዎች በቀረቡ ቅሬታዎች መነሻነት ምርጫው ከሌሎች ክልሎች ጋር ሰኔ 14 ሳይካሄድ የቀረ ሲሆን የፊታችን መስከረም ሀያ ከሀረሪ ክልልና በደቡብ ክልል የምዕራብ ኦሞ ዞን ጋር ለክልል ምክር ቤትና ለህዝብ ተወካዮች ምክር ቤት ምርጫ ይካሄዳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

ለመጀመሪያው አጋማሽ መጨረሻ ወደ ያዝነው ዘገባ ነው የምናልፈው። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው አፍጋኒስታንን ለቃ የወጣችበትን መንገድ አስመልክቶ በትላንትና ሁለት ለመጀመሪያ ጊዜ ከዩናይትድ ስቴትስ ምክር ቤት ፊት ቀርበው ተከላክለዋል። ሪፐብሊካንና ዲሞክራት የምክር ቤት አባላት በዩናይትድ ስቴትስ ታሪክ ረጅሙ መሆኑ የሚነገርለት ጦርነት ያበቃበትና ባለፈው ነሐሴ ወር የተካሄደውን ምስቅልቅል የጎላበት የባይን አስተዳደር

አወጣጡን የመራበትን አያያዝ ተችቷል። የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጂብሰን ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ሀያ አመታት የተጠጋው የዩናይት ስቴትስ የአፍጋኒስታን ወታደራዊ ዘመቻ ካበቃበትና የዩናይት ስቴትስ ኃይሎች ካቡል ለቀው ከወጡበት የመጨረሻው በረራ ሁለት ሳምንታት በኋላ

የዩናይት ስቴትስ የሕግ አውጪ ምክር ቤት አባላት ታሊባን በፍጥነት አገሪቱን ሊቆጣጠር መቻሉን የባይደን አስተዳደር ባለስልጣናት እንዴት መገመት እንደተሳናቸውና የዩናይት ስቴትስ ኃይሎች ከዚያች ሀገር የሚወጡበት በሚል ቀደም ብሎ በተያያዘው ቀነ ገደብ በአውሮፓውያኑ የቀን አቆጣጠር ነሐሴ 31 2021 ዓ ም ለምን መጽናት እንደመረጡ ለመጀመሪያ ጊዜ የጠየቁበት የምክር ቤት ስነ ስርዓት ነው።

ከዚህ በላይ ለተራዘመ ጊዜ መቆየት የአፍጋኒስታን የጸጥታ ኃይሎችም ሆነ መንግስቱ ፈተናዎችን መቋቋም ወይም ራሳቸውን ችለው እንዲቀጥሉ ስለማስቻሉ አንዳችም ተጨባጭ ማረጋገጫ የለም። ለ20 ዓመታት እዚያ መቆየትና በብዙ መቶ ቢሊዮን ዶላር የሚሰላ ድጋፍ፣ የመሳሪያና የሥልጠና እገዛ በቂ ካልሆነ ሌላ ተጨማሪ አንድ ዓመት፣ አምስት ወይም አስር ዓመት መቆየት ምን ይፈይዳል?

የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። በዩናይት ስቴትስ ታሪክ ቁጥሩ የበዛ ሰው በአውሮፕላን ከአንድ ስፍራ ወደ ሌላ ስፍራ ወደ ተጓጓዘበት እጅግ ግዙፍ ዘመቻነት የተቀየረውን ምስቅልቅል ያልተለየውና ቁጥሩ የበዛ ሰውም ህይወት የጠፋበትን ሂደት

በተገቢው መንገድ ተከናውኗል ሲል የባይደን አስተዳደር ተከላክሏል። እንደ አውሮፓውያን የቀን አቆጣጠር ነሐሴ 15 2021 ዓ ም ካቡል በታሊባን እጅ ሞደቋን ተከትሎም ዩናይትድ ስቴትስና አጋሮቿ አብዛኛዎቹ አፍጋናውያን የሆኑባቸው ቁጥራቸው 124000 የሚደርሱ ሰዎችን ከአፍጋኒስታን አውጥተዋል። ያን ምስቅልቅል የታየበትንና

የዩናይት ስቴትስን ገጽታ ክፉኛ የጎዳ ትዕይንት ማስቀረት ይቻል ነበር ሲሉ የሪፐብሊካን አባላት ዋይት ሀውስን ተችተዋል። ስቲቭ ቻቦት በዩናይት ስቴትስ የሕዝብ ተወካዮች ምክር ቤት የሪፐብሊካን አባል ናቸው።

አፍጋኒስታን የገባንበት የመጀመሪያው ምክንያት ታሊባን ለአልቃይዳ መሸሸጊያ በመስጠቱ ነበር። አይደለም እንዴ? መስከረም አንድ ጥቃት ፈጸሙብን። ከሀያ ዓመታት በኋላ ዛሬ ታሊባን ወደ መንበረ ሥልጣኑ ተመልሷል። በቢሊዮኖችና በቢሊዮኖች የሚሰላ ግምት ያለው የጦር መሣሪያዎቻችንንና ቁሳቁስ እጃቸው አስገብተዋል። እንደ ገና ለአሸባሪዎች መጠለያ ሆነዋል። ለመሆኑ እንዴት ነው ይህ ልክ የለሽ አደጋ የማይሆነው?

ብሊንከን ለምክር ቤቱ አባላት ሲናገሩ ዩናይትድ ስቴትስ በአፍጋኒስታን ባደረገችው ጥረት የአልቃይዳን የስጋት ምንጭነት ብታመክንም አገራቸው በውጭ ሀገሮች የምታደርጋቸውን ወታደራዊ ዘመቻዎች አስመልክቶ ግን የምንቀስመው ትልቅ ትምህርት ነበረበት ይላሉ።

አገራችን ላይ የተደቀነውን የሽብር ስጋት ለመቋቋም አፍጋኒስታን በገባን የመጀመሪያዎቹ ዓመታት ባሳካነው ሥራ በእጅጉ ውጤታማ ብንሆንም ወታደራዊ ኃይልን በመጠቀም ኅብረተሰብን መልሶ ለማዋቀር መሞከር ግን መንገዱም የለንም ከማድረግ አቅማችንም በላይ የሆነ ነገር ነው። በመሆኑም ወደፊትም ቢሆን በእንዲህ ዐይነት ሁኔታዎች ውስጥ በመግባት አለመግባት ጉዳይ ላይ በብርቱ ልናስብ ይገባናል።

አንዳንድ የዲሞክራቲክ ፓርቲው አባላት የሆኑ የሕግ አውጪዎች በበኩላቸው ዋይት ሀውስ የዩናይት ስቴትስን የአፍጋኒስታን አወጣጥ የያዘበትን መንገድ ሲተቹ በአንጻሩ ባይደን የቀድሞ ፕሬዚዳንት ዶናልድ ትራምፕ በተደራደሩና በተስማሙበት ስምምነት ሳቢያ ከማይቻል አጣብቅኝ ውስጥ በመግባታቸው ነው የሆነው ሲሉም ይከራከራሉ። ግሪጎሪ ሚክስ የምስክሮችን ቃል በመስማት ሥነ ሥርዓቱ ከተሳተፉ ዲሞክራት የምክር ቤት አባላት አንዱ ናቸው።

ትራምፕ የፈጸሙት ስምምነት የአፍጋኒስታን መንግሥት በቁጥጥሩ ሥር የነበሩ አምስት ሺህ እስረኞችን እንዲለቅ ማስገደዱንና ለታሊባን ዓለም አቀፍ ዕውቅና ማሰጠቱን ሁላችሁንም ላስታውስ። ታሊባን ከአሸባሪዎች ጋር ያለውን ግንኙነት እንዲያቋርጥ ወይም ራሱን ከአሸባሪዎች እንዲነጥል ግዴታ መጣልና ታሊባን የአፍጋኒስታን መንግሥት ላይ ጥቃት ማድረሱን እንዲያቆም መጠየቅ ያልቻለ ስምምነት ነበር። ያ ስምምነት የዚያችን አገር የፖለቲካ ሥርዓት

ከመሰረቱ ለውጦታል። ዩናይትድ ስቴትስ በአፍጋኒስታን ህጋዊ መንግስትነት ለታሊባን እውቅና አልሰጠችም። አንድ መቶ ያህል አሜሪካውያን ከአፍጋኒስታን ለመውጣት በመጠባበቅ ላይ መሆናቸውን ብሊንከን በትናንቱ አስተያየታቸው ገልጠው ልዩ የኢሚግሬሽን ቪዛ አመልካች ለሆኑ አፍጋናውያን ፍቃድ የሚሰጥበትንም ሂደት የሚኒስቴር መስሪያ ቤታቸው እያፋጠነ መሆኑን ተናግረዋል።

የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሃሪክ ዶ ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሪክ የፌስቡክ ገጻችን

የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ላይ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 943 ላይም እንደመጣለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202 2059942 የውስጥ መስመር 14 ነው።

አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ በኢሜል ለምትጠቀሙ ደግሞ ሆርን አት ቪኦኤኒውስ ዶት ኮም አድራሻችን ነው የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ የዌብ እና ማህበራዊ መገናኛዎቻችን አቀናባሪ አበባየሁ ገበያው እያስተናገድኳችሁ ኳችሁ ያለሁት ጽዮን ግርማ ነኝ። አሁን ለእለቱ የመረጥነው ሙዚቃ የምናስደምጥበት ሰአት ላይ እንገኛለን ጥቂት እረፍት እናደርጋለን ግርማ በየነ ፍቅር

አስደመጥናችሁ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዝግጅታችን እናልፋለን። ንግድና ምጣኔ ሀብት።

የኢትዮጵያ መንግስት የኑሮ ውድነትን ለማረጋጋት አንዳንድ የምግብ ፍጆታዎችን ከውጭ ገዝቶ ለማስገባትና የተወሰኑ የምግብ አይነቶች ከቀረጥ ነጻ እንዲገቡ የማድረግ ውሳኔ ማሳለፉን ሰሞኑን በመግለጫዎች አስታውቋል።

የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ዋና ስራ አስፈጻሚ ዶክተር መንግስቱ ከተማና በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር አጥናፉ ገብረ መስቀል ይህን የመንግስት ውሳኔ ጊዜያዊ መፍትሄ ብቻ እንደሚሰጥ ይናገራሉ። ችግሩ ከምርት መቀነስና ከፖሊሲ ጋር የተያያዘ መሆኑንም ይገልጻሉ። ደረጀ ደስታ ለዛሬው የንግድና ምጣኔ ሀብት መሰናዶ በዚህ ዙሪያ ዘገባ አሰናድቷል።

የኢትዮጵያ ንግድና ኢንዱስትሪ ሚኒስትር ነሐሴ 28 ባወጣው መግለጫ የዋጋ ንረት በህብረተሰቡ ላይ የሚያሳድረውን ጫና ለመቀነስ ስንዴ፣ ዘይት፣ ስኳርና ሩዝ ከቀረጥና ታክስ ነጻ እንዲሆኑ ተወስኗል ብሏል። ፓስታ፣ ማካሮኒና እንቁላል ደግሞ ተጨማሪ እሴት ታክስ የተነሳላቸው ምርቶች ናቸው በማለትም አስታውቋል። የገንዘብ ሚኒስቴር ደኤታው ዶክተር እዮብ ተካልኝም በጠቅላይ ሚኒስትር ጽህፈት ቤት በወቅታዊ ጉዳዮች ላይ ሐሙስ ነሐሴ 28 2013 በሰጡት መግለጫ ደግሞ መንግስት ለ2014

2024 ዓ.ም በጀት የሚውል የ10 ሚሊዮን ኩንታል ስንዴ ግዢ እያካሄደ መሆኑን ተናግረዋል። በተመሳሳይ ከውጭና ከአገር ውስጥ አምራቾች የ53 ሚሊዮን ሊትር ዘይት ግዢ በመፈጸም ለአገር ውስጥ ፍጆታ እንደሚቀርብ መግለጻቸውን ተዘግቧል።

የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ የማህበሩን ሳይሆን የራሳቸውን የግል አስተያየት መሆኑን በመጥቀስ የሚከተለውን ብለውናል። ያው እኔ የሚመስለኝ እንዲሆን እየተወሰዱ ያሉ እርምጃዎች ጊዜያዊ መፍ የመስጠት አይነት ነገር ካልሆነ ዘላቂነት ባለው ሁኔታ የዋጋ ንረቱን ያረጋጋል የሚል ብዙም እንትን የለም። ለጊዜው ግን የተወሰነ እፋታ ይሰጥ ይሆናል። አሁን ስንዴ መግዛት ማስገባት እንዲ የሚባለው በአንድ በኩል የራሱን የመንግስት

ክስትንም ይዞት የነበረውን አቋምም በአንድ በኩል ይካረናል። ምንድነው? ንዴን ኢምፖርት ማድረግ እናቆማለን ምርት ጨምረን የሚል አቋም ነበር። ግን እዛ ተደረሰም። አሁን ኢምፖርት ማድረግ ይጀምረዋል። ኦልሬዲ በጣም ብዙ ሚሊዮን ሜትሪክቶን ወደ አራት ሚሊዮን ይመስለኛል እናስገባለን እያሉ ነው። የሚያሳየው ምንድነው? ይሄ ሰፕላይ ሳይዙ አሁን በጣም ብዙ ይቀረዋል። እንደ ምርት አደገ ያደገ ነው ከጊዜ ወደ ጊዜ ይባላል እንጂ ፕራክቲካሊ፣ በተለይ ተርካፒታ የምንለው ምርት ለሰው ህዝብ ለህዝብ ቁጥር ሲካፈል የሚመረተው ምርት እየቀነሰ እየሄደ

እንደሆነ የሚያሳዩ መረጃዎች አሉና ካፕላይ ሳይዱ ላይ ብዙ መሰራት ያለበት ይመስለናል። ማስገባቱ እንዳለ ሆነው ከውጭ የምግብ ሸቀጦችንም በማስገባቱ ጉዳይ ቢሆን መንግስት ጣልቃ ገብቶ ከማስገባት ይልቅ ባለሀብቶች ተወዳዳሪ እንዲሆኑ ቢያበረታታ መልካም ነው ይላሉ። ለአስገቢዎች ሁኔታዎች አቅልሎ በሞኖፖል ጠቅልሎ የመያዝ ፍላጎት ሳያሳድር ገበያውን ክፍት

አድርጎ ቢያመቻችላቸው የሚፈጠረው ውድድር ውጤት ሊያመጣ ይችላል። በተመረጡ የተወሰኑ ምርቶች ላይ ብቻ ታክስ ነጻ ማድረግ ዘላቂ መፍትሄ አይደለም ይላሉ። በዚያ ላይ ደግሞ ነጋዴዎችም የሚያቀርቡት የራሳቸው ስሞታና ችግር እንዳላቸውም ፕሮፌሰር መንግስቱ ሲገልጹ እንዲህ ይላሉ። በሌላ በኩል ደግሞ አሁን ኢምፖርተሮችን ወይም ነጋዴዎችን ድላሻ የመሳሰሉትን ደግሞ ቀረጥ ሲያናክራቸው የታክስ ሲስተሙ በጣም ደብል ወይም ትሪፕል የሆኑ ታክሶች ይከፍላል ባዮች ናቸው። ለምሳሌ የሆነ

ምርት ሲያስገቡ ታክሲ ይከፍላሉ። አንዱ ወደ አንዱ ሲሸጡ ሌላ ታክስ እዛው ላይ ይከፈላል እና ያ በዋጋ ንረት በየደረጃ ያለው የታክስ ጭማሪ ተዋጋነቱ ትልቅ አጫዋች አድርጋልና እዛ ላይም ብዙ መታየት ያለበት ነገሮች ያሉ ይመስለኛል። የተወሰኑ ምርቶች ላይ ብቻ ማድረጉ በቀር ህብረተሰቡ የሚፈልገው እንደ ኮንሲሙ ብዙ ምርቶችን ነው። የምግብ ምርቶች እንዳለ ሆነ የምግብ ምርት ዋጋ መጨምረ ወይም መጠነስ የሌላ ምርት ዋጋ መጨምረ ወይ መጠነስ አለ። ህብረተሰቡ በአጠቃላይ የሚፈልገው ብዙ ምርት፣ ኮንስትራክሽን እቃዎች አሉ

ምግብ ነክ ፍላጎቶች አሉ። ምግብ ነክ ያልሆኑ ነገሮች አሉ እና ዋጋው በጣም ጨምሯል ሲባል የአንዱ ነገር ላይ ብቻ አይደለም። አንዱ ታክል አደረጋል፣ ሌላኛው ደግሞ ሊጨምር ይችላል። ለአገልግሎት የሚከፍላቸው ዋጋዎችም እንደዚህ ይጨምራል። ተያያዘ ነው እና አንድ ቦታ የሆነች ነገር መንካት በቂ መፍትሄ ያመጣል የሚል የግል እንትን የለኝም፣ እምነት የለኝም። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑትና በኢትዮጵያ የአመታት የዋጋ ግሽበትና ንረት ላይ ሰፊ ጥናት ያካሄዱት ዶክተር

አጥናፉ ገብረ መስቀል የአጭር ጊዜው ውሳኔ ትክክለኛ መሆኑን ጠቅሰው ለአጭር ጊዜ ያመጣው ውጤት መኖሩን እንደሚከተለው ያስረዳሉ።

ኢኮኖሚውን ለማረጋጋት ከሚወሰዱት ያ በጣም በጣም ያጭር ጊዜ እርምጃዎች አንዱ ምግብ ነክን የሆኑ በጣም ወካይ የሆኑ ማህበረሰቡ የሚጠቀማቸው የምግብ አይነቶች ላይ በተቻለ መጠን በአነስተኛ ዋጋ ቀርቦ እንዲህ ለማህበረሰቡ በመድረስ ዋጋ እንዳይንር በየጊዜው እየጋለበ እንዳይሄድ ማድረጉ ትክክለኛ እርምጃ ነው ብዬ ነው የማስበው እኔ። በዚህም የተነሳ ሰሞኑን የተከሰቱ ለምሳሌ የዘይት ዋጋ ወደ አምስት መቶ ሀምሳ

መውረዱን ለማየት ችለናል። ይሄ የሆነበት ምክንያት መንግስት ይህንን በዜና በማስነገሩ ብቻ የዜናው ውጤት በእንግሊዝኛ እንግዲህ ቅርታቶ ደረጃ አናውንስመንት ኢፌክት ይባላል። ይሄ አንድ ፖሊሲ አንድ የመንግስት ሊወስዳቸው የፈለጋቸውን እርምጃዎች በዜና በሚያስነግርበት ጊዜ ከዚህ በፊት ይዘው ያቆዩ ሰዎችም ብዙ ጊዜ ዋጋው ተመልሶ እስኪጨምር ድረስ ከምንይዝ ብሎ ሊሸጡ ይችላሉ።

ሁለተኛ ደግሞ መንግስት ራሱ አሁን እያደረገ ያለው ሱቆችን የመዝጋት እንቅስቃሴ አለ። በዚህ የተነሳ ሰዎች በስርዓትም ኢኮኖሚያዊ ምክንያትም እቃ ይዘን አንቆይም ከሚል አስተሳሰብ አውርዶ መሸጣቸው አስተሳሰቡ ኢኮኖሚያዊ ነው። ይሁን እንጂ መንግስት ዋጋውን ለማረጋጋት ከውጭ የገዛ ማስገባቱ ተገቢና አማራጭ የሌለው ጉዳይ ቢሆንም ዘለቄታዊ ጥቅም እንደማይኖረውና ሊያስከትል የሚችለውም ጉዳት መኖሩን ዶክተር አጥናፉ ይገልጻሉ ለአጭር

ጊዜ ኢኮኖሚውን ለማረጋጋት የሚጠቅም ተግባር ነው። በረጅም ጊዜ ግን አገሩ በማደግ ላይ ያለ ብዙ ፕሮጀክቶች ገንዘብ የሚጠብቁ እንደመሆናቸው መጠን አሁን ደግሞ ያለንበት የሀገሪቱ የፖለቲካ ያለ መረጋጋት በሰሜኑ የሀገራችን ክፍል ያለው ግጭት በየቀኑ የሚበላው ገንዘብ አለ። የሰው ሕይወት እና ገንዘብ አለ። ይህን ሁሉ ፋይናንስ እያደረገ በምግብ

እቃዎች ላይ በተቻለ መጠን የአነስተኛውን የህብረተሰብ ክፍል ቋሚ ገቢ ያላቸው የህብረተሰብ ክፍሎች እንዳይጎዱ የወሰደው እርምጃ ተገቢ ነው። ነገር ግን በምንም አይነት ሁኔታ የመንግስትን የግብር የመሰብሰብ አቅም ስለሚፈታተን ሰረታዊ መፍትሄ ግን አይሆንም። አሁን እንደሚታወቀው እንደ ድሮው ከውጭ የምናገኘው ብድርና እርዳታ እየቀነሰ ነው። አሁን ልክ በምንገኝበት ወቅት ላይ ምግብና ምግብ ነክ ነገሮችን

ሳብሲዳይዝ ማድረግ ታክስ ማንሳት የመንግስትን የገንዘብ የታክስ ገንዘብ የመሰብሰብ አቅሙን በጣም ያዳክም ስለዚህ በአጭር ጊዜ ትክክለኛ የኢኮኖሚያዊ ውሳኔ ሆኖ በምንም አይነት በረጅም ጊዜ ዘላቂ ስለማይሆን ችግሩን በዘላቂነት ለመፍታት የሚደረገውን አቅጣጫ መከተሉ ነው በጣም ተገቢ የሚሆነው

ለአጭር ጊዜ ግን ምንም አማራጭ ያለ። አድማጮቻችን በዚህ በተለይም በኑሮ ውድነቱ ጉዳይ ላይ ቀደም ሲል ያነጋገር ናቸው፣ የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳ የሰጡንን አስተያየት ጨምሮ ሙሉውን ዝግጅት በድረገጻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።

ንግድና ምጣኔ ሀብት ዝግጅታችንን ነበር ያስደመጥናችሁ። አሁን ደግሞ ተከታዩ መሰናዶ ትምህርት ነው።

የአፍሪካ ወጣቶች የአህጉሪቱ ወቅታዊ ራስ ምታት የሆኑትን እንደ ኮቪድ-19፣ የአየር ንብረት ለውጥ፣ ስር የሰደዱ ግጭቶችና የመሳሰሉ ድንበር ተሻጋሪ ቀውሶችን የመፍታት

አቅም እንዲኖራቸው ከአመራር ብቃት ጀምሮ በስራ ፈጠራ፣ ዘላቂ ልማትን በመፍጠርና ማህበረሰብን በማስተባበር ስልጠናና የልምድ ልውውጥ የሚያዘጋጀው ያሊ ተብሎ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ መድረክ አስር ዓመታትን አስቆጥሯል። በእነዚህ ዓመታት ውስጥ የያሊ ተሳታፊዎች በማህበረሰባቸው ውስጥ ምን ለውጥ

አመጡ ስትል ስመኝሽ የቆየ የፕሮግራሙ ተሳታፊ ወጣቶች እና በአዲስ አበባ የሚገኘውን የአሜሪካ ኤምባሲ አነጋግራለች። ዘገባው ቀጥሎ ይቀርባል። የያሌ ተሳታፊ ሆኜ ፕሮግራሙን ስቀላቀል ኢትዮጵያዊ ነበርኩ

ስጨርስ ግን አፍሪካዊ ሆኜ ነው ይላል። የአሜሪካ የውጭ ጉዳይ ሚኒስቴር በየአመቱ ለወጣት የአፍሪካ መሪዎች የሚያዘጋጀው የልምድ መለዋወጫ መድረክ ላይ በመጪው የፈረንጆቹ 2022 ዓ ም መሳተፍ የሚፈልጉ ወጣቶች እንዲያመለክቱ ባወጣው ማስታወቂያ በፕሮግራሙ ተሳትፈው ካለፉ ወጣቶች የተሰጠ የምስክርነት ቃል ነው። ያሊ ተብሎ የሚጠራው ይህ መድረክ ከተመሰረተ አስር ዓመት አለፈው። በነዚህ ጊዜያት

ከ700 ሺ በላይ ወጣት አፍሪካውያን በኢንተርኔት አማካኝነት ብቻ በሚከናወነው እና ማንም ወጣት በአባልነት መሳተፍ በሚችልበት መድረክ ላይ ሲሳተፉ ከ20 ሺ በላይ ወጣቶች ደግሞ በአህጉሩ በሚገኙ የተለያዩ ቀጠናዎች በሚካሄድ የእርስ በርስ ልምድ መለዋወጫ መድረክ እንዲሁም ከ500 በላይ ማንዴላ ተብሎ በሚጠራው በአሜሪካን የሚዘጋጅ የልምድ ልውውጥ ላይ ተሳትፈዋል።

ከነዚህ መካከል በ2011 ዓ ም ከኢትዮጵያ ተመርጣ በናይሮቢ የአመራርነት ስልጠና የወሰደችው የ31 ዓመቷ ወጣት ሜላት ወርቅ ጥበቡ አንዷ ናት። በአዲስ አበባ ዩኒቨርሲቲ ሜዲካል ላቦራቶሪ ሳይንስ መምህርና በፓቶ ባዮሎጂ የትምህርት ክፍል በተላላፊ በሽታዎች ዙሪያ የዶክትሬት ትምህርቷን እየተከታተለች የምትገኘው ሜላት

በተለይ ትምህርትን እንዴት ወደ ማህበረሰብ አውርዶ ለውጥ ማምጣት ይቻላል የሚለውን ልምድ እንዳገኘች ትገልጻለች። እንዴት ችግሮችን እንዴት መለየት እንዳለብኝ እና ለዛ ችግር ደግሞ እንዴት መፍትሄ መፈለግ እችላለው መፍትሄውንስ እንዴት ሙከራ ላይ አውዬ ምላሽ አገኛለው እንደ መሪ ደግሞ ራሴን እንዴት መቆጣጠር እችላለው የሚሉትን ነገሮች በሙሉ ተምሬያለሁ። ማህበረሰብን የሚጠቅም መፍትሄ

ት ማግኘት እንደምችል የአመራር ብቃቴንም እንዴት ማሳደግ እንዳለብኝ ና ለሌሎች እንደማካፍል አስተሳሰቤ ሁሉ ነው የተቀየረው። ሜላት በስድስት ሳምንት የናይሮቢ ቆይታዋ የሰበሰበቻቸውን እነዚህን እውቀቶች ይዛ ቁጭ አላለችም። የሌሎች ሴቶችን አቅም የሚደግፍ ና የሚያንጽ ፕሮግራም በመጀመር በጾታ ግንኙነት፣ የአይምሮ ጤና ና ስነ ተዋልዶ ዙሪያ ከማስተማር በተጨማሪ በበጎ ፈቃደኝነት ታገለግላለች።

ትምህርቴ ላይ ደግሞ እንዴት ኢፌክቲቭ መሆን እንዳለብኝ፣ ስራዬ ላይም እንዴት ኮሚኒኬት ማድረግ እንዳለብኝ፣ ከተማሪዎች ጋር እንዴት ማስተምራቸው ይገባቸዋል የሚለውን ነገር ከያሌ ኤክስፒሪንስ የወሰድኩት ነገር ነው። እና ፕላስ ደግሞ አዘ ቮለንቲር ብዙ ኦርጋናይዜሽን ጆይን አድርጌ ሰክሰስፉሊ ሰርቭ እያደረግኩ ያለሁበት ሲትዌሽን ነው ያለውን። ልክ እንደሚላት እስካሁን ማንዴላ በተሰኘው የያሌ ቅርንጫፍ ብቻ

ከ240 በላይ ኢትዮጵያውያን እንደተሳተፉ የሚያስረዱት በአሜሪካ ኤምባሲ የሕዝብ ግንኙነት ኃላፊ ሩት አን ስቲቨንስ ክሊትስ፣ ያሊ ሲመሰረት አላማው እንደ ሜላት አይነት ለማህበረሰባቸው ትልልቅ ስራ የሚሰሩ ወጣቶችን መፍጠር እንደነበር ይገልጻሉ።

በያሊ ፕሮግራም ላይ ለመካፈል የሚያመለክቱ ወጣቶች በማህበረሰባቸው ውስጥ ለውጥ ለማምጣት የሚጥሩ ወጣቶች ናቸው። እነዚህ ወጣቶች በያሊ በመሳተፋቸው በየማህበረሰባቸው ልዩነት መፍጠር የሚያስችላቸውን አቅም መፍጠር እንዲችሉ በማገዝ ተጽዕኖ ፈጥሯል። የያሊም አላማ

ይህ ነበር። ከአስር ዓመት በፊት ያሊ ሲጀምር አፍሪካን ይፈትኑ የነበሩ ጉዳዮች ዛሬ መልካቸውን ለውጠዋል ወይም ከነበሩበት እጅግ ሰፍተዋል። በአሁኑ ወቅት ዓለምን ከሚፈትነው የኮቪድ-19 ወረርሽኝ አንስቶ የአየር ንብረት ለውጥ፣ የኮምፒውተር ሰርጎ ገብነት፣ እንዲሁም ስር የሰደደ ግጭትና መልኩን የሚቀያይረው የስደት ፈተና የወደፊት ሀገር ተረካቢ የሆኑ የአፍሪካ ወጣቶች ፈተና ናቸው። ስቲቨን ክሊትስ ታዲያ

ያሊ የአፍሪካ ወጣቶችን ለእነዚህ እና ወደፊትም ለሚመጡ ፈተናዎች ያዘጋጃቸዋል ይላሉ። እኛ ለወጣት መሪዎቹ የምናስጨብጣቸው እውቀት፣ አንድ አሁን ያለ ችግርን ብቻ እንዲፈታ ሳይሆን በየትኛውም ወቅት ፈተና ሆኖ የሚመጣን ማንኛውንም ችግር

መፍታት የሚችል እና ማህበረሰብን መገንባት የሚችል እንዲሆን ነው። ያንን ለውጥ ደግሞ እያየን ነው። ለምሳሌ ቀደም ሲል በስራ ፈጠራ ላይ ያተኩሩ የነበረ በአሁኑ ወቅት ለውጥ ማምጣት ወደሚችሉ ዘላቂ ልማቶች፣ ዘላቂ ኃይልና ሌሎች ከልማት ጋር የተያያዙ

ለአፍሪካ ፈተና የሆኑ ችግሮች ላይ ሲያተኩሩ አይተናል። በዚህ ፕሮግራም በመካፈላቸው ያየነው ትልቁ ውጤት ውሳኔን በልበ ሙሉነት መስጨት መቻል ነው። ከሁለት ዓመት በፊት በማንዴላ ዘርፍ የያሌ ተሳታፊ የነበረው እና በአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ መምህር እንዲሁም የፕሬዝዳንት ጽህፈት ቤት ስራ አስኪያጅ የሆነው ዶክተር ዳንኤል ተሰማ በዚህ ሀሳብ ይስማማል።

በውሳኔ አሰጣጤ ላይ በምሰራቸው ስራዎች ላይ እንዴት የበርካታ ሰዎችን ፖቲቭሊ ተጽዕኖ ሊፈጥር እንደሚችል ተምሬበታለሁ። በተረጋጋ መንፈስ ነገሮችን ከተለያዩ አንግሎች መመልከት እንዴት እንደምችል፣ ከመወሰኔ ከመፍረዴ በፊት ነገሮችን እንድመለከት፣ ቢሮዬን በተሻለ ሁኔታ እንድመራ፣ የቢሮ ተገልጋዮችን በተሻለ ሁኔታ እንዳገለግል

ግዞኛል ብዬ ነው የማስበው። በአካል በመገኘት ይካሄዱ የነበሩት የፕሮግራሙ ሂደቶች አሁን በኮሮና ቫይረስ ወረርሽኝ ምክንያት በድህረ ገጽ ላይ እንዲካሄዱ ሆነዋል። ላሊ በበይነ መረብ ላይ መካሄዱ ምን አጎደለ ስንል ስቲቨን ክሌትዝንም ለጠየቅናቸው ጥያቄ ሲመልሱ

በተለይ የኢንተርኔት አገልግሎት በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት አስተማማኝ ያለመሆን ችግር በጣም አስቸጋሪ እንዲሆን አድርጎታል። በአካል ፊት ለፊት አለመተያየትም በራሱ የሚያሳጣው ነገር አለ፣ ያመጧቸው እድሎችም አሉ። ለምሳሌ እንደ በተባበሩት መንግሥታት ድርጅት የአሜሪካ አምባሳደር

የውጭ ጉዳይ ሚኒስቴር ባለስልጣናትና የዩኤስሲአይዲ ተወካዮች ከተሳታፊዎቻችን ጋር በድረገጽ አማካኝነት መገናኘት ችለዋል። በአካል ቢሆን እነዚህ ሰዎች ጊዜ አግኝተው መገኘት አይችሉም ነበር። ዘንድሮ ያሊን በመወከል በማንዴላ ፌሎሺፕ የተካፈሉ ሰላሳ አምስት ኢትዮጵያውያን ፕሮግራማቸውን በኢንተርኔት ላይ ተከታትለው አጠናቅቀዋል። በቀጣይ ዓመት በአካል እንዲሆን የታሰበው ቅድም መዛመቱን በቀጠለው ወረርሽኝ ምክንያት ባይሳካም

ያሊ የፈጠረው የትስስር መድረክን ጠንካራ መሪዎችን በመፍጠር የማህበረሰቡን ሕይወት ለመቀየር መስራቱን ይቀጥላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላችሁ የሚገኘውን የአማርኛ ቋንቋ ስርጭታችንን ነው እየተከታተላችሁ ያላችሁት። አሁን የፕሮግራም ማሳሰብ ያለን የሳተላይት ስርጭት መስመር ለውጥ

መልእክት የአሜሪካ ድምፅ ወደ ኢትዮሳት እየተሸጋገረ ነው። የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን በቅርብ ቀን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢና አሁንም ኢትዮሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል

ኤንኤስኤስ 12 ኢትዮ ሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62

33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችን እና ከማኅበራዊ ገጾቻችን ላይ ታገኛላችሁ እንኳን አደረሳ እንኳን አደረሳችሁ መልካም አዲስ ዓመት የአሜሪካ ድምፅ ቪኦኤ

የዌብሳይት አድራሻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። ሆርን አት ቪኦኤ ኒውስ የኢሜል አድራሻችን ነው። እነዚህ ሁሉ ለእናንተ አስተያየት መቀበያ

ዝግጁ ናቸው። አስተያየቶቻችሁን አድርሱን። አድማጮች፣ ስርጭታችንን ወደ ማጠናቀቁ እየተቃረብን ነው። አሁን ከምሽቱ ሶስት ሰዓት ከሀምሳ አራት ደቂቃ ይላል። ለምሽቱ ያዘጋጀናቸውን ዝግጅቶቻችንን እያጠናቀቅን ነው። ከመሰናበታችን በፊት ግን

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በሰሜን ኢትዮጵያ እየተካሄደ ባለው ግጭት የኤርትራ መከላከያ ኃይል ከፈጸማቸው ከባድ የሰብአዊ መብት ጥሰቶች ጋር በተያያዘ የኤርትራ መከላከያ ሰራዊት ጠቅላይ ጦር አዛዥ ጀኔራል ፊሊጶስ ወልደ ዮሐንስን በተለይ ተጠያቂ አድርጋለች ሲል ይንደረደራል። የዕለቱ ርዕሰ አንቀጽ የቅርብ ጊዜውን የዩናይትድ ስቴትስ ውሳኔ አስመልክቶ ባወጣውና የመንግስቱን አቋም በሚያንጸባርቀው ጽሑፍ

ርዕሰ አንቀጹ በመቀጠልም ጀኔራል ፊሊጶስ ተጠያቂ የተደረጉበት ይህ ውሳኔ ዓለም አቀፉ የማግኔትስኪ የሰብአዊ መብቶች ተጠያቂነት ሕግ በመባል የሚታወቀውን የዩናይትድ ስቴትስ ምክር ቤት ከዚህ ቀደም በዓለም ዙሪያ ከባድ የሰብአዊ መብት ጥሰቶችና ሙስና ፍጻሜዎችን ተጠያቂ ለማድረግ የጸደቀ ድንጋጌ ተግባራዊ በሚያደርገው ፕሬዚዳንታዊ ትእዛዝ ቁጥር አንድ ሶስት ስምንት አንድ ስምንት መሰረት የተወሰደ ነው ሲል ያብራራል። በፊሊጶስ አመራር ስር ያሉ የኤርትራ ወታደሮች

አንቀጹ አጽኖ በመስጠት ይቀጥላል። በፊሊጶስ አመራር ስር ያሉ የኤርትራ ወታደሮች ኢትዮጵያ ውስጥ ሲቪሎችን ገድለዋል፣ አስገድደው ደፍረዋል፣ አሰቃይተዋል፣ ንብረት አውድመዋል፣ እንዲሁም የንግድ ድርጅቶችን ዘርፈዋል። ተፈናቃዮች እንደተናገሩትም የኤርትራ መከላከያ ኃይልም በተቆጣጠራቸው አካባቢዎች በትግራይ ተወላጆች ላይ ጉዳት ለማድረስ በተቀነባበረ ዘዴ ጥረት አድርገዋል ሲል ይከሳል። የሀገር ውስጥ ተፈናቃዮችም ሲያስረዱ ሲቪሎች ወደ ቀያቸው እንዳይመለሱ ለማድረግ የታቀደ ጠላት ሊጠቀምበት ይችላል የተባለ

ነገር በሙሉ እንዲወድም የሚደረግበትን ወታደራዊ ፖሊሲም ተግባራዊ አድርጓል ሲል ርዕሰ አንቀጹ የኤርትራን መከላከያ ኃይል የሚከስበትን ይዘረዝራል። ዩናይትድ ስቴትስ ኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶችን አጥብቃ ታወግዛለች ያለው የዩናይትድ ስቴትስን መንግስት አቋም የሚያንጸባርቀው ርዕስ አንቀጽ ይህም ግድያን፣ ነዋሪዎችን ከቀያቸው በኃይል ማፈናቀልንና የተቀነባበሩ ወሲባዊ ጥቃቶችን ይጨምራል።

በመሆኑም እነኚህን የሰብዊ ሰብአዊ መብት ጥሰቶች የፈጸሙ ወገኖች ግልጽ በሆነ የሕግ ሂደት ተጠያቂ መሆን አለባቸው ይላል። የኤርትራ መከላከያ ኃይል ባለፈው የሰኔ ወር አገሪቱን ለቆ ከወጣ በኋላ ከፍተኛ ቁጥር ያለው የጦር ኃይሉ አባላት ተመልሰው ወደ ኢትዮጵያ መግባታቸው ዩናይትድ ስቴትስን አሳስቧታል ያለው የዕለቱ ርዕሰ አንቀጽ አያይዞም የኤርትራ መንግስት ወታደራዊ ኃይሉን በአስቸኳይ ለአንዴና ለመጨረሻ ጊዜ ከኢትዮጵያ እንዲያወጣ

ጥሪያችንን እናሰማለን፣ ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ ያቀረቡትን ሀሳብ አንጸባርቋል። በተጨማሪም የትግራይ ህዝብ ነጻ አውጪ ግንባርን ጨምሮ በግጭቱ ውስጥ ያሉ ሁሉም ወገኖች በሰላማዊ ዜጎች ላይ የሚደርሰውን በደል እንዲያቆሙ፣ ግጭቱን ለማርገብ የሚያስችሉ እርምጃዎችን እንዲወስዱ፣ ያልተገደበ ሰብአዊ ተደራሽነት እንዲኖርና በድርድር ለሚደረስ የተኩስ አቁም ቃል እንዲገቡ ዩናይትድ ስቴትስ ማሳሰቧን ትቀጥላለች ያሉበትንም አክሏል።

ርዕሰ አንቀጹ በመቀጠልም ይህ በኤርትራ መንግስት ወታደራዊ ኃይሎች አዛዥ ላይ የተወሰደው እርምጃ ዩናይትድ ስቴትስ

የእነኚህን አስነዋሪ ድርጊቶች ፈጻሚዎች ዋጋ ለማስከፈል ያላትን ቁርጠኝነት ያሳያል ያሉት በዩናይት ስቴትስ ግምጃ ቤት የውጭ ሀገር መንግስታት ቡድኖችና ግለሰቦች ንብረት ቁጥጥር ጽሕፈት ቤት ዲሬክተር አንድሪያ ጋኪ በበኩላቸው ኤርትራ ኃይሏን በአስቸኳይ ለአንዴና ለመጨረሻ ጊዜ ከኢትዮጵያ እንድታስወጣ በግጭቱ ያሉ ወገኖች የተኩስ አቁም ድርድር እንዲጀምሩና የሰብአዊ መብት ጥሰቶችን እንዲያቆሙ እናሳስባለን ያሉትን ጠቅሷል።

በኢትዮጵያ ያለው ግጭት ሰላማዊ ልባት ያገኝ ዘንድ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እና ዓለም አቀፉ ማህበረሰብ ተባብረው ግፊት ማድረግ አለባቸው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።

እኛም በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ ስናስተላልፍላችሁ የቆየነውን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት የአማርኛውን ዝግጅት ክፍል ዝግጅታችንን አጠናቀናል። ከመሰናበታችን በፊት እንግዲህ 2014 መስከረም

ገብቷል። እንኳን አደረሳችሁ ብለን የበዓል ዝግጅቶችን ስናቀርብላችሁ ቆይተናል ባለፉት ቀናት። አሁን ደግሞ ጥቂት

የአውድ ዓመት ወይም የበዓል ዜማን ጋብዛችሁና እንሰናበታችኋለን። ስናሳስተናግዳችሁ ያመሸው ጽዮን ግርማ ነበር። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። በሁሉም ስፍራ ሆነው ዘገባዎችን ሲያጠናቅሩልን በቆዩት ባልደረቦቻችን፣ እንዲሁም እዚህ ዋሽንግተን ዲሲ በሚገኘው የዝግጅት ክፍላችን በሚገኙ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል ሰላም ደሩ። በነገው ምሽት ዝግጅታችን እንገናኛለን።

del